በደቡብ ሱዳን በስልጣን ያሉት ፕሬዚዳንት ሳልቫኪር ባለፈው ዓመት ደቡብ ሱዳን በብሔር ተኮር በሆነ ወደ ሃያ ስምንት ክልሎች ማደላደላቸው ይታወሳል። ይህንን አዲሱን የአስተዳደር መዋቅር በፓርላማው እንዲጸድቅ አስደርገውታል። ምክትላቸው አድርገዋቸው የነበሩት ተቃዋሚ ከሪክ ማቻር ጋር በተፈጠረ እንካስላንቲያ እስከዚህ ዕለት የሀገሪቱ ችግር ሆኖ መዝለቁም ይታወቃል። ችግሮቹ በሁለቱ ወደረኞች ብቻ አላበቃም። መዘዙ ለሰላማዊ ህብረተሰብ ፍዳ እንደሆነበት ግልጽ ነው። የፖለቲካ ተዋንያኑ በየጊዜው በዓለም አቀፍና በምስራቅ አፍሪካ በይነ መንግስታት አደራዳሪነት የሚያደርጉት ስምምነቶች ውጤት አልባ ሆነዋል። አሁን ባለበት ደረጃ አደራዳሪዎቹ ተስፋ ሳይቆርጡ ከሰሞኑ የተባበሩት መንግስታት የጸጥታው ምክር ቤት ልዑካን በሀገሪቱ ተገኝተው ከተመለሱ በኋላ አቻው ከሆነው የአፍሪካ ህብረት የሰላምና ጸጥታ ኮሚሽን ጋር በዝግ ችሎት ተወያይተዋል። የደቡብ ሱዳን መንግስት የተውጣጣ ተጨማሪ የሰላም አስከባሪ ኃይል አያስፈልገኝም ብሎ የነበረው በአዲስ መልክ ለመስማማቱ የአፍሪካ ህብረት ኮሚሽነር አምባሳደር እስማኤል ሼርግዊ ያስረዳሉ። እንደሚታወቀው ሁሉ ከተባበሩት መንግስታት የጸጥታው ምክር ቤት ጋር በየጊዜው እያደገ በመጣ የምክክር እና የትብብር መግባቢያ መድረክ አለን። ስለዚህም ነው ልዑካኑ በሱዳን ጉብኝት ካደረጉ በኋላ ወደ እኛ ዘንድ መጥተው የተወያዩት። ለእኛ የጉብኝታቸውን ግኝት ገልጸውልናል። በሀገሪቱ ያሉትን ባለሥልጣናት ካነጋገሩ በኋላ ውጤቱ በጥቅሉ ሁለት ነጥቦች ዙሪያ ያተኮረ እንደነበረ ሊሰመርበት ይገባል። በአንደኛው ደረጃ የደቡብ ሱዳን መንግሥት አህጉራዊ የሰላም አስከባሪ የኃይልን ስምሪት መቀበሉ እና ለዝርዝሩ ግን ከመንግስቱ ጋር በሚደረግ ስምምነት ላይ የሚያተኩር እንደሚሆን ነው። በሁለተኛ ደረጃ የራሳቸው የሆነ ሕጋዊ መዋቅሮች ስላሏቸው ከውጭ ከገለልተኛ ወገናት ጋር አብሮ በመሆን የጣምራ የዳኝነት ችሎት እንዲሰየም ከስምምነት ላይ መደረሱ ነው። ይህ ደግሞ በቀድሞ የናይጄሪያ ፕሬዚዳንት ኦባሳንጆ በቀረበው ዘገባ መሠረት ተግባራዊ እንደሚሆን ነው። ከዓለም አቀፉ ልዑካን ጉብኝት የተገኘ ዋና ውጤት እንግዲህ እነዚህ ናቸው ማለት ይቻላል። ይህ በዚህ ላይ እንዳለ በሀገሪቱ በዘላቂነት ሰላም እንዲሰፍን የሚደረገው ጥረት በምን መልኩ ሊታይ ይችላል? በማለት ላቀረብኩላቸው ጥያቄ በዝግ ችሎት ልናካሄድ የቻልንበት አጋጣሚውን አመቻችቶልናል ማለት ያስችለናል። እንዴት አድርገን ተጀምሮ የነበረውን የሰላምን ድርድር እንደገና መስመር ለማስያዝ በሚያስችለው ላይ በዝርዝር ተነጋግረንበታል። ከዚህ ጭብጥ በመነሳት የተባበሩት መንግስታት የጸጥታው ምክር ቤት እና የአፍሪካው ሕብረት የሰላምና ጸጥታ ኮሚሽን ከኢጋድ እና ከደቡብ ሱዳናውያን ጋር በእነዚህ ጉዳዮች ላይ በጋራ ለመስራት ቁርጥ አቋም የወሰድንበት ነው። እነዚህ ስምምነቶች ተቃዋሚው ኃይል በሌለበት የተደረጉ ናቸው። ይህ ባለበት ሁኔታ እንዴት ተግባራዊ ለማድረግ ተደረሰበት ለሚለው መንግስት፣ የጣምራ የሰላም ሰራዊቱ እንዲሰማራ የተቀበለው ጉዳይ ነው። ይህ ወደ ተግባር እንደተሰማራ ከዚያ በሰላሙ ዙሪያ ይሰራል። በዚህ ሂደት ውስጥ ደግሞ ኤስፒኤሌ አዮ የተቀናቃኙ ተቃዋሚ አካልን የሚያካትት ይሆናል። ከዚያ ውጤቱን ማጤን ያስችለናል። ከዚያ በኋላ ግን የሚነሱ ጉዳዮች ካሉ በመፍትሄው ላይ በቀጣይነት የምንሰራበት ይሆናል ማለት ነው ጌታቸው ተድላ ኃይለ ጊዮርጊስ ለዶይቼ ቬለ ራዲዮ ከአዲስ አበባ